ትኩረት በአፍሪካ በኬንያ ፕሬዚደንት ኡሁሩ ኬንያታ እና በተቃዋሚው ቡድን እጩ ራይላ ኦዲንጋ መካከል የተካሄደው ፕሬዝደንታዊ ምርጫ ውጤት እንዳወዛገበ ነው። የተቃዋሚው ቡድን እጩ ራይላ ኦዲንጋ የመራጭ ድምፅ ከሚከማችበት ከዋናው የኬንያ አስመራጭ ኮሚሽን በምህፃሩ ከአይኢቢሲ ኮምፒውተር ድምፅ ተሰርቋል በሚል ውጤቱን እንደማይቀበሉ መግለጻቸው የሚታወስ ነው። የኬንያ ተቃዋሚ ብሔራዊ ከፍተኛ ህብረት በምህፃሩ የናሳ መሪ ሙሳሊያ ሙዳቫዲ ስማቸውን መግለጽ እያልፈለጉ በአስመራጩ ኮሚሽን ያሉ ታማኝ ያሏቸውን ምንጮች ጠቅሰው እንዳመለከቱት ራይላ ኦዲንጋ ፕሬዝደንት ኡሁሩ ኬንያታን በ300 ሺህ ድምጾች አሸንፈዋል በዚህም የተነሳ ይላሉ ሙዳቫዲ ይህንን መሰረት በማድረግ የአይኢቢሲ ሊቀመንበር እየተከበሩ ራይላ አሞሎ ኦዲንጋን እና ስቴፈን ካሎንዞ ሙሲዮካን። የኬንያ ፕሬዝደንትና ምክትል ፕሬዝደንት ብለው በይፋ እንዲያሳውቁ እንጠይቃለን። እንደሚታወቀው አስመራጩ ኮሚሽን ኦዲንጋ ያቀረቡትን ወቀሳ አጣርቶ ኮምፒውተሩን ለመጥለፍ በእርግጥ ሙከራ ተደርጎ እንደነበር ግን ጥረቱ እንደከሸፈ የኮሚሽኑ ሊቀመንበር ዋፉላ ቼኩባቲ ማረጋገጣቸው የሚታወስ ነው። የተቃዋሚው ቡድን ኦዲንጋ አሸንፈዋል በሚል ያወጣውን ውጤት አይኢቢሲ የተሳሳተ ነው በሚል አጣጥሎታል። የምርጫውን ውጤት መግለጽ የሚችለው አስመራጩ ኮሚሽን ብቻ መሆኑንም የአይኢቢሲ ኮሚሽነር ሮዝሊን አኮምቤይም አስታውቀዋል። ኮንስቲትዩሽን ኦፍ ኬንያ የኬንያ ህገ መንግስት ግልጽ ነው። ምርጫ የማዘጋጀት የመቁጠርና ውጤቱን የማሳወቅ ስልጣን ያለው ብቸኛው አካል ገለልተኛው የኬንያ አስመራጭ እና ድንበር ማካለል ኮሚሽን በምህፃሩ አይኢቢሲ ነው። ራይላ ኦዲንጋ ምርጫው ተጭበርብሯል በሚል ወቀሳ ቢያሰሙም ምርጫውን የታዘቡ ዓለም አቀፍ ቡድኖች ምርጫው ነፃና ትክክለኛ ነበር በማለት አሞግሰዋል። ምርጫውን ከታዘቡት መካከል አንዱ የሆነው የካርተር ማዕከል ቡድን መሪ ኬንያዊቷ አሚናታ ቱሬ ስለ ምርጫው ሂደት ይህን ነበር ያሉት። በምርጫው ዕለት ሁኔታውን ተከታትለናል። በዴሞክራሲያዊ ፖለቲካዊ መብታቸውን ለመጠቀም ቆርጠው የተነሱ በብዛት ተሰልፈው ሲጠባበቁ የነበሩ ሰዎችን አይተናል። በምርጫ ጣቢያዎችም ውስጥ ነበር፣ ሁኔታው የተረጋጋ ነበር። በኋላም ለድምፅ ቆጠራው ወደ ምርጫ ጣቢያውስ ተመልሰናል። ቆጠራው ግልጽ ነበር እና የእያንዳንዱ ፓርቲ ተወካይም የተቆጠረው ድምፅ የተመዘገበበት ወረቀት ቅጅ ደርሶታል። ይኸው ሂደትም ግልጽ ነበር። የአውሮፓ ህብረት ቡድን መሪ ማርየቴ ሻክም ተመሳሳይ አስተያየት ከሰጡና አስመራጩ ኮሚሽን የሚቀርቡ ወቀሳዎችን በትክክል ሊያጣራ እንደሚገባ አስታውቀው የምርጫ ተፎካካሪዎች ደጋፊዎቻቸውን እንዲያረጋጉ ሀሳብ አቅርበዋል። በምርጫው የተወዳደሩት ዋነኛዎቹ እጩዎች በደጋፊዎቻቸው ዘንድ ትልቅ ተሰሚነት ያላቸው ይመስለኛል እና ሕዝቡ እንዲረጋጋ ከኃይል ተግባር እንዲቆጠብና የምርጫውን ውጤት እንዲጠባበቅ የማድረግ ኃላፊነታቸውን መወጣት ይኖርባቸዋል። ከዚያም በምርጫው ታይቷል የሚሉት ያልተስተካከለ አሰራር ካለ ያለውን ሕግ በመከተል እንዲጠይቁና የሕግ የበላይነትን እንዲያከብሩ እናሳስባለን። ውጥረቱ በተካረረበት በአሁኑ ጊዜ ግን ብዙዎቹ የኬንያ ወጣቶች የሀገራቸው ፖለቲከኞች በሚከተሉት የጎሳ አሰራር እንደተሰላቹ ይናገራሉ። እንደሚታወሰው በመዲናዋ ናይሮቢ እና በሌሎች አካባቢዎች ባሉት የተቃዋሚው ጠንካራ ሰፈሮች አልፎ አልፎ በኦዲንጋ ደጋፊዎች እና በፖሊስ መካከል በተፈጠረ ግጭት አራት ሰዎች ተገድለዋል። ይህም ቢሆን ግን ወጣቶቹ የነሐሴ 8 2017 ዓ.ም ምርጫ ውጤት የሀገሪቱን ሰላም እንደማያናጋ ተስፋቸውን ሲገልጹ ነበር የተሰሙት። አስተያየት ከሰጡት ኬንያውያን መካከል እርግጥ ምርጫ ነው። ሁሉም ሰው በውጤቱ ሊደሰት አይችልም። ቅር የሚሰኙ ወገኖች ይኖራሉ። ይህንን ቅሬታቸውን በሚገልጹበት ሁኔታ ላይ ግን የሚጠበቅባቸውን ኃላፊነት ይወጣሉ ብዬ ተስፋ አደርጋለሁ። ሌላው አስተያየት ሰጪ የወቅቱ ፕሬዚደንት ኡሁሩ ኬንያታ ወይም የተቃዋሚው እጩ ራይላ ኦዲንጋ የምርጫው አሸናፊ ሆኑም አልሆኑም የኬንያ ሕዝብ ሰላሙን እንዲጠብቅ እፈልጋለሁ። በምስራቅ አፍሪቃዊቱ ሀገር ኬንያ መራጩ ሕዝብ በተለይ በእድሜ ጠና ያሉት ድምጻቸውን የሚሰጡት በፖለቲካ እምነታቸው ሳይሆን በጎሳ መስመር መሆኑንና ፖለቲከኞቹም ይህንን ለራሳቸው ጥቅም መዋላቸውን የፖለቲካ ተንታኞች ይናገራሉ። እስከ ዛሬ እንደታየው ኬንያ ውስጥ በምርጫ ወቅት ትልቅ ሚና የሚጫወቱት ትልቆቹ አምስት ጎሳዎች ናቸው። በኬንያ ስታቲስቲክስ መስሪያ ቤት መዘርዝር መሰረት ከ48 ሚሊዮኑ የኬንያ ህዝብ መካከል የኪኩዩ ጎሳ 6.6 ሚሊዮኑን፣ የልሁያ ጎሳ 5.3 ሚሊዮኑን፣ የካሌንጅን ጎሳ 5 ሚሊዮኑን፣ የልዎ ጎሳ 4 ሚሊዮኑንና የካምባ ጎሳ 3.8 ሚሊዮኑን ይሸፍናሉ። በዚህ አመቱ ፕሬዝደንታዊ ምርጫ ላይ በናይሮቢ ከኪኩዩ ጎሳ የሚወለዱት ኡሁሩ ኬንያታና በምዕራብ ኬንያ ካሉት የሉዎ ጎሳ የመጡት ራይላ ኦዲንጋ የተፎካከሩ ሲሆን ያቋቋሟቸው የፓርቲዎች ህብረትም በጎሳው መስመር ነው የተቀናጁት። የፕሬዝደንት ኡሁሩ ኬንያታና ምክትላቸው ዊሊያም ሩቶ የጁብሊ ጥምረት የኪኩዩና የካሌንጅን ጎሳዎች የተቃዋሚው የኬንያ ብሔራዊ ከፍተኛ ህብረት በምህፃሩ የናሳ እጩ ራይላ ኦዲንጋ ተባባሪያቸው ሞዘስ ዌታንጉላ እና ካሎንዞ ሙሶይካ ደግሞ የልዎ የሉህያና የካምባ ጎሳዎች ድጋፍ አላቸው። በኬንያ ፖለቲካ ውስጥ የጎሳ ተጽዕኖ ስር የሰደደ በመሆኑ ይህን የመቀየሩ ሁኔታ አዳጋች እንደሚሆን ዶይቸ ቬለ ያነጋገራቸው ኬንያዊው የፖለቲካ ተንታኝ ማርቲን ኦሉ ጠቁመው ይህ በቅርብ ጊዜ ውስጥ ማብቃቱን እንደሚጠራጠሩት ገልጸዋል። ይህ ቀላል ተግባር ይሆናል ብዬ አላስብም። እኛ ፖለቲካችንን ከጉዳዩ ክብደት ወይም ከፖለቲከኞች ችሎታ አኳያ መመልከት እስክንጀምር ድረስ ረጅም ጊዜ ሊወስድ ይችላል ባይ ነኝ። በአሁኑ ጊዜ ነገሮችን የምናደራጀውና በምርጫ ወቅትም ድምፃችንን የምንሰጠው በጎሳ መስመር ነው። ይህም እኛን ለመከፋፈል እያገለገለ ነው። በዚህም የተነሳ ከዚህ አይነቱ ጎጂ አሰራር ሊያላቅቁን የሚችሉ የተለያዩ ፖለቲከኞች ያስፈልጉናል። እንደ ፖለቲካ ተንታኙ ኦሎ ብዙዎች ተስፋቸውን በወጣቱ የኬንያ ትውልድ ላይ ነው ያሳደሩት። በነሐሴ ስምንቱ 2017 ዓ.ም ምርጫ ላይ ድምፁን ለመስጠት ከተመዘገበው 19 ሚሊዮን ኬንያዊ መካከል አምስት ሚሊዮኑ አዳዲስ ወጣት መራጮች በመሆናቸው ተስፋቸው ምናልባት እውን ሊሆን እንደሚችል ተንታኙ ኦሎ ገምተዋል። ከአምስት ዓመታት በኋላ ማን ያውቃል? ብዙዎቹ መራጮች ወጣቶች ሊሆኑ ይችላሉ እና እነዚህ ወጣቶች በጎሳ ላይ ከተመሰረተ አስተሳሰባቸው ጋር ተጣብቀው ከሚገኙት በእድሜ ከገፉት መራጮች በመጠኑ የተሻለ አመለካከት ሊኖራቸው ይችላል። በተለይ በጎርጎሪዮሳዊው 2007ና 2008 ዓ ም ከተካሄደው ምርጫ በኋላ ተጠናክሮ የታየው ጎሳ ነኩ ውጥረት በዘንድሮ ምርጫ እንዳይደገም ስጋት ቢኖርም መንግስት አስቀድሞ የወሰዳቸው እርምጃዎች ሁከት እንዳይነሳ ሊያግዙ እንደሚችሉ የፖለቲካ ትንታኙ ማርቲን ኦሎ ጠቁመዋል። መንግስት በአሁኑ ጊዜ በተሻለ ሁኔታ ተዘጋጅቷል። በስምጥ ሸለቆ በ2007 እና 2008 ለተፈጠረው ግጭት መነሻ የሆኑት ዋነኞቹ ምክንያቶች በአሁኑ ጊዜ የሉም። ምክንያቱም በዚሁ አካባቢ ተቀናቃኝ የነበሩት ማህበረሰቦች አሁን አንድነት ፈጥረዋል። ስለዚህ የአካባቢ ሰላማዊ ነው። ይህም ቢባል ግን በምርጫው የሚሸነፈው እጩ ማንም ሆነ ማን ተሸናፊው እጩ በይፋ ሽንፈቱን መቀበል ይኖርበታል። ይህ ይህ ብቻ ኬንያን ካለፉት ምርጫዎች በኋላ ከታየው አይነቱ ግጭት ሊጠብቃት እንደሚችል የፖለቲካ ተንታኙ ማርቲን ኦሉ አስታውቀዋል።